የግብፅ የውጭ ጉዳይ ሚኒስትር ነቢል ፋህሚ ኢትዮጵያ አባይ ወንዝ ላይ እየገነባች ባለችው ህዳሴ ግድብ ላይ ለመነጋገር ግብፅ ፍላጎት እንደሌላት ተናግረዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም በበኩላቸው ኢትዮጵያ ከግብፅ ጋር ሐቀኛ ንግግር ለማድረግ ምንጊዜም ዝግጁ ናት ብለዋል። በሌላ በኩል ደግሞ ሀገሮች በቅርበት መነጋገር አለባቸው ሲሉ የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ ሰሞኑን በሰጡት ጋዜጣዊ መግለጫ ላይ መክረዋል። ሰለሞን አባተ ዝርዝሩን ይዟል። ቁጥራቸው በርከት ያለ የግብፅ መገናኛ ብዙሃን እነዚህን ሁለት ቀኖች አብዝተው እየተነጋገሩ ያሉት የኢትዮጵያ የግብፅና የአባይ ውሃን እንዲሁም ታላቁ ህዳሴ ግድብን የሚመለከቱ ዜናዎችን ነው። በመጨረሻዎቹ ወራት ኢትዮጵያና ግብፅ በአባይ አጠቃቀም ጉዳይ ላይ እየተካረሩ መምጣታቸው ተስተዋውሏል። በኢትዮጵያ በሱዳንና በግብፅ መካከል የተጀመሩት የዙር ውይይቶች ያለ ውጤት ከመበተናቸው በተጨማሪ ከእለት ወደ ዕለት የኃይል ቃላትና ዛቻም እየታከሉባቸው እስከ መቋረጥ ደርሰዋል። በውይይቶቹ ላይ የግብፅን ቡድን የሚመሩት የውሃና የመስኖ ሚኒስትር አብዱል ሙታለብ ወደ አዲስ አበባም አልሄድም ብለዋል። ኢትዮጵያ የግብፅን የውሃ ዋስትና እስካላረጋገጠች በቀደሙ ውሎች የሰፈሩትን ማለት ነው። ከኢትዮጵያም ሆነ ከናይል ተፋሰስ ሀገሮች ጋር ዳግመኛ መነጋገር እንደማይፈልጉ ወይም ለውይይት እንደማይቀመጡ ተናግረውም ነበር። ቀደም ሲልም የግብፅ ባለስልጣናት ኢትዮጵያ ፍቃዳቸውን ካልሞላች ኃይል እንደሚጠቀሙ ሲናገሩ ሾልኮ የወጣ ዘገባ ማጋለጡን የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ካላበዱ በቀር እንዲህ አይነቱን አማራጭ ይወስዳሉ ብለው እንደማይገምቱ መናገራቸውን ዘግበናል። ኢትዮጵያ ሉዓላዊነቴንና መብቴን ይጋፋል ያለችውን ሀሳብ ሁሉ ውድቅ ስታደርግ ቆይታለች። ከትናንት በስተያ ቅዳሜ ግን የግብፅ የውጭ ጉዳይ ሚኒስትር አዲሱን የመንግስታቸውን ሀሳብ አሳወቁ። የውጭ ጉዳይ ሚኒስትሩ ነቢል ፋህሚ ካይሮ ላይ በተካሄደው የአውሮፓ አሜሪካ ልዑካን ቡድን ስብሰባ ላይ ናይልንና የኢትዮጵያውን ሕዳሴ ግድብ በተመለከተ ሀገራቸው ከኢትዮጵያ ጋር ለመደራደር ዝግጁ መሆኗን ወይም ፍላጎት እንዳላት ማስታወቃቸውን በአረብኛ እየታተመ የሚወጣው የግብፅ ዕለታዊ ጋዜጣ አልአህራምስ ዘግቧል። በሌላ በኩል ደግሞ የኢትዮጵያ የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ሰሞኑን ሰንአ ላይ ተገኝተው ከየመን ፕሬዚደንት አቡ ረቢ መንሱር ሀዲ ጋር በተነጋገሩበት ወቅት ኢትዮጵያ የናይል ግርጌ ሀገሮች ላሉባቸው ስጋቶች መፍትሄዎችን ለማግኘት ከግብጽ ጋር ሐቀኛ ውይይቶችን ለማድረግ እንደምትፈልግ ገልጸውላቸዋል። ታላቁ ህዳሴ ግድብ ኢትዮጵያ ወደ ብልጽግና ዘላቂ ልማት የምታደርገው ጉዞ ላይ ታላቅ መገለጫ ወይም ምልክት መሆኑን የኢትዮጵያ የውጭ ጉዳይ ሚኒስትር አመልክተው፣ ታላቁ ህዳሴ ግድብ ግብፅን ጨምሮ በናይል ተፋሰስ ውስጥ ለሚገኙ ሀገሮች የኢኮኖሚና ማህበረሰባዊ ሽግግር ትራንስፎርሜሽን ግዙፍ አስተዋጽኦ ያበረክታል ማለታቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ዌብሳይት ይናገራል። ኢትዮጵያ ሁሉም አሸናፊ የሚሆንበትን የተስተካከለና ፍትሐዊ የውሃ አጠቃቀም መንገድ ለመከተል የግብፅንም ስጋት ለማስወገድ ሁልጊዜም ዝግጁ ናት ብለዋል የውጭ ጉዳይ ሚኒስትር ቴድሮስ። በሌላ በኩል ደግሞ በቅርቡ በአፍሪካ ጉብኝት ካደረጉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ጋር ተጉዘው የነበሩት ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ ሰፊ የኢንተርኔት ጋዜጣዊ መግለጫ ሰጥተው ነበር። ከቀረቡላቸው ጥያቄዎች አንዱ ይህንን የአባይ ውሃ የሕዳሴ ግድብና የግብፅ ኢትዮጵያ ግንኙነትን ይመለከታል። So the next question comes from the embassy in Addis, from the reporter. I know the American government is friendly with both Egypt and Ethiopia. What is the position of America on the Renaissance Dam Ethiopia building? ተከታዩ ጥያቄ የመጣው ከአዲስ አበባ ካለው ኤምባሲ ነው። ከሪፖርተር የቀረበ ጥያቄ ነው፣ እንዲህ ይላል Y America mangust kagbtsim k Ethiopia mgar woda jindoho na ukallo. Ethiopia imtka na baun hudase gudvanasmal kato y America guamendeno. Yake unesa mutmis Linda Thomas Greenfield dihnen gudai batamalakata and the United States kafiteni abalasilt an sinaggar yemajem mraya yohunu beten malseto. We've had intensive discussions with both sides on on this issue, and our position is they need to talk, they need to communicate. Uh, they need to work out uh, their differences. And we know that some talks have taken place, and we encourage them to continue to have these talks so that they can find a solution that benefits both sides on uh, the use of the water from the Nile. <laughs> በልዩነቶቻቸው ላይ መምከር ያስፈልጋቸዋል። በእርግጥ አንዳንድ ንግግሮች እንደተካሄዱ እናውቃለን። እነዚህ ንግግሮችን ከናይል ውሃ ሁለቱም መጠቀም የሚችሉባቸውን መፍትሄ ለማግኘት ሲሉ መቀጠል አለባቸው። በሌላ በኩል ደግሞ መጪው የግብፅ ፕሬዚደንት ሊሆኑ ይችላሉ ተብለው ብዙ ግምት የተሰጠባቸው የዛሬ እጩ ፕሬዚደንት በቅርቡ ሰጥተውት በነበረ የቴሌቪዥን ቃለ ምልልስ ይህ የህዳሴ ግድብ ጉዳይ በሀገራቸው ለረጅም ጊዜ ችላ ተብሎ መቆየቱን ጠቁመው ከአፍሪካውያን ወንድሞቻችን በተለይ ደግሞ ከናይል ተፋሰስ ሀገሮችና ከኢትዮጵያ ጋር ላሉን ግንኙነቶች የሚገባውን ትኩረት ልንሰጥ ይገባናል ማለታቸው ይታወሳል። የቀድሞው የግብፅ የጦር ኃይሎች አዛዥ የዛሬ ውጭ ፕሬዚደንት ጀነራል ኤልሲሲ ናቸው። እንደ ናይል ተፋሰስ አይነት የቀውስ ጉዳይን በመሳሰሉ ቁልፍና ስትራቴጂያዊ ጉዳዮች ላይ ውይይቶች መጀመር ያለባቸው ቀድመው ነበር ብለዋል። የኢትዮጵያንም የልማት መንገድ እንደሚያከብሩ ተናግረው ኢትዮጵያም ውሃ ለግብፅ የመኖርና ያለመኖር ጉዳይ መሆኑን እንድትገነዘብ ጠይቀዋል። ይህንኑ ጉዳይ አስመልክቶ ያነጋገርናቸው በኢትዮጵያ የውሃ መስኖና ኤነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር አቶ ፈቅ አህመድ ነጋሽ በሰጡት መልስ ሲሲን፣ መግለጫ የምናየው በጥንቃቄ ነው ብለዋል። ከንግግራቸው ውስጥ በበጎ መልኩ፣ በአዎንታዊ መልኩ የሚወሰዱ አባባሎች አሉ። ይህንን ሁኔታ እኛ በጥንቃቄ ነው የምናየው። አዲስ አይደለም። የመጀመሪያዊ ሽግግር መንግስት ወደ ስልጣን መጣ የጀነራል ታንታዊ ማለት ነው ተመሳሳይ ንግግር ያደረጉ በመቀጠልም ፕሬዚደንት መሀመድ ሙርሲም ወደ ስልጣን የመጡ ጊዜ ተመሳሳይ ንግግር አድርገዋል። በተግባር ግን ያየነው ሌላ ስለነበረ ይህንን ሁኔታ እኛ በጥንቃቄ ነው የምናየው ያልኩትም ለዛ ነው። እንግዲህ የውሃውን ጉዳይ በተመለከተ የውሃ ጉዳይ የመሞትና የመኖር ጥያቄ ነው የምለው ለግብጽ ብቻ አይደለም፣ ለኢትዮጵያን በተመሳሳይ ሁኔታ የውሃ ጉዳይ ይሄ መኖርና ያለመኖር ጥያቄ ነው ብሎ መውሰድ ይቻላል። ፊልድ ማርሻል አልሲሲ የግብጽ ፕሬዚደንት ሆነው አሁን የያዙትን አቋም የሚቀጥሉበት ከሆነ ኢትዮጵያ እጇን ዘርግታ ከግማሽ መንገድ በላይ ሄዳ የምትቀበለው ጉዳይ ነው። ኢትዮጵያ ሁሌም ለውይይት፣ ሁሌም ለንግግር፣ ሁሌም በጋራ ለመስራት፣ በጋራ ለማልማት፣ በጋራ ለመጠቀም ዝግጁ ነች። የኢትዮጵያ የሱዳን እና የግብጽ ስብሰባ ከተቋረጠ ወዲህ በርከት ያሉ ሳምንታትን አስቆጥረዋል። ቀጣዩ ዙር መቼና የት እንደሚጠራ እስካሁን ቆርጦ የተነገረ ቀጠሮ የለም። you oh,